ሰላም እንደምናመሻችሁ፣ የጋቢና ቪዮ አድማጮች፣ የዛሬ ዕለተ ሐሙስ ጥቅምት 5 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ጥንቅሮች መሃል በጣም ችግሩ ደግሞ በጣም አፋጣኝ አይነት ምላሽ ለሚፈልግ በትግራይ ከተሞች የአንበጣ መንጋ ወደ ተከሰተባቸው አካባቢዎች እየዘመቱ የአርሶ አደር ማሳ ጥቃት እንዳይደርስበት እየተከላከሉ ከሚገኙ በጎ ፈቃደኛ ወጣቶች መሀል አንዱ የሆነውን ንጉስ ኪዳኑን የሰማችሁት። የወጣቶቹን ተሳትፎ በሚመለከት ዘርዘር ያለ ዘገባ ይኖረናል። ኮንስትራክሽን ሰራተኞች ኢትዮጵያ እንዴት ስራ እንደሚያገኙ ብታይ የሚገርም ነው። ከተማ ጥግ ጥግ ላይ ነው የሚኖሩት። ፀሐይ ይሁን ብርድ ይሁን ወጥተው ቆመው ጠብቀው ነው የሆነ መኪና መጥቶ ስራ ከተገኘ ነው ስራ የሚያገኙት። አሁን ደግሞ የሰማችሁት ዓለም አብርሃ አገልግሎት ሰጪዎችንና ተጠቃሚዎችን በቀላሉ ለማገናኘት የሚረዳ የሞባይል መተግበሪያ የፈጠረ ወጣት ነው። በምሽቱ እንግዳችን አርገን ጋብዘነዋል። አብራችሁን ከቆያችሁ ደግሞ ሌሎች አጠር ያሉ የአለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛልም። አሁን በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም አመሰግናለሁ። ስመኝሽ፣ የዓለሙ የጤና ድርጅት እንዳለው ወጣቶችና በደህና የጤና ሁኔታ ላይ ያሉ ሰዎች የኮቪድ-19 ክትባትን ለማግኘት እስከ አውሮፓውያኑ 2022 ድረስ ሊጠብቁ እንደሚችሉ አስታውቋል። የዓለም ወይ ጤና ድርጅት ዋና ሳይንቲስት ሱሚያ ስዋሜ ናታን ሲናገሩ የሀገሮች የጤና ጥበቃ ባለስልጣናት የኮቪድ ክትባት ተደራሽነትን ሲያቅዱ ቅድሚያውን ለጤና ሰራተኞችና የሕግ አስከባሪዎች እንዲሁም ለእርዳታ ፈጥኖ ደራሽ ሰራተኞች፣ ከዚያም በማስከተል ለአረጋውያን መስጠታቸው አይቀርም ብለዋል። በአሁኑ ጊዜ በተለያየ የሙከራ ደረጃ ላይ ያሉ ከመቶ ሰባ በላይ ክትባቶች አሉ። አስሩ የመጨረሻው በስፋት በብዙ ሰዎች ላይ የሚደረገው ሙከራ ደረጃ ላይ ናቸው። አንድ ሁነኛ ክትባት በመጪው የአውሮፓ 2021 ዓመተ ምሕረት ይገኛል የሚል ተስፋ እንዳላቸው የድርጅቱ ሳይንቲስት ገልጸዋል። ቢሆንም ውስን ቁጥር ያለው አቅርቦት እንደሚሆንም አክለዋል። በተያያዘ ዜና ጀርመን በትናንትናው ዕለት በአንድ ቀን የተመዘገበ ትልቅ ቁጥር የሆነውን 6638 አዲስ የኮሮና ቫይረስ ተያዦች መዝግባለች። ይህን ተከትለው ቻንስለር አንግላ ሜርክል በመላ ሀገሪቱ አዳዲስ የእንቅስቃሴ ገደቦችን አውጀዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮንም በፓሪስና በሌሎች ሰባት ከተሞች የሌሊት የሰዓት እላፊ ደንግገዋል። በዩናይትድ ስቴትስም የቫይረሱ ተያዦች ቁጥር ማሻቀቡን ቀጥሏል። ከቅርብ ሳምንታት ወዲህ በቀን በአማካይ 50 ሺህ አዲስ የቫይረሱ ተያዦች እየተመዘገቡ ነው። ፕሬዚደንት ዶናልድ ትራምፕና ባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ ከሁለት ሳምንታት በፊት ቫይረሱ ይዟቸው የነበረ ሲሆን ልጃቸው ባረን ትራምፕም ይዞት እንደነበረ ይፋ ሆኗል። ከአፍሪካ በከፍታው ወደር በሌለው በኪሊማንጃሮ ተራራ ላይ የተነሳውን ቃጠሎ ለማጥፋት የታንዛኒያ የእሳት አደጋ ሰራተኞች መረባረባቸውን ቀጥለዋል። የታንዛኒያ የቱሪዝምና የተፈጥሮ ሀብት ሚኒስትሩ እንዳሉት እሳቱ አዋፍና ሌሎች እንስሳት የሚኖሩበትን የተጠበቀ የተፈጥሮ አካባቢ ሊያወድመው ስጋት ፈጥሯል። የእሳት አደጋ ሰራተኞች በተከታታይ ለአምስት ቀናት የያዙትን ጥረት ቃጠሎው ያለበት ስፍራ የአየሩ ሁኔታ ደረቅ መሆኑና ኃይለኛ ነፋስ አዳጋች አድርጎባቸዋል። በቃጠሎው በሰው ላይ የደረሰ ጉዳት አልተመዘገበም። ሀብታሙን፣ ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በኢትዮጵያ የተለያዩ ስፍራዎች የአንበጣ መንጋ መከሰቱን ተከትሎ በርከት ያለ ሕዝብ በሚችለው አቅም መንጋውን ለመከላከል ጥረት እያደረገ ይገኛል። ወጣቶችም የዚህ ርብርብ ተሳታፊዎች ናቸው። ለአብነት ከተለያዩ የትግራይ ከተሞች ወጣቶች በብዛት በአንበጣ መንጋ ወደ ተከሰተባቸው አካባቢዎች እየዘመቱ የአርሶ አደር ማሳ ጥቃት እንዳይደርስበት እየተከላከሉ ይገኛሉ። እነዚህን አንበጣ መንጋ ባለባቸው አካባቢዎች በማደር ና በመዋል አርሶ አደር እያገዙ የሚገኙትን በጎ ፈቃደኛ ወጣቶች የመቀሌው ዘጋቢያችን ሙልጌታ አጽባ አነጋግሯቸዋል። ቀጥሎ ይቀርባል። በትግራይ ደቡባዊ ዞን የተከሰተው የአንበጣ መንጋ ለመከላከል ከሁለት ሳምንት በፊት ነበር የዘመተው። ንጉስ ኪዳኑ ይባላል። ብዙዎች ደግሞ ቺንጊ በሚል የቅጽል ስሙ ያውቁታል። አርሶ አደር የደከመበት አዝርዕቱ እንዳይባክን ሌትና ቀን እያገዝን እንገኛለን ብለዋል። የህብረተሰባችን ችግር ሁሌ ሲከሰት እንደዚህ በመጀመሪያ ነው የምንሰለፈው። እንደዚህ ና ሁሌም ያው ችግር በመጣ ቁጥር በብቻችን ላይ ከመድረስ በፊት አደጋ ከማድረስ በፊት እኛ ንትን እንላለን ማለት ነው ና ይህ ደግሞ ያው የትግራይ ጉዳይ ስለሆነ የህዝባችን ጉዳይ ስለሆነ በጣም ችግሩ ደግሞ በጣም አፋጣኝ እንትልላ ስለሚፈልግ ቶሎን የወጣ ነው ስቲል የዛ በረሃን ያለው ነው ወደ መሆን አካባቢ ያለ ነው ከአንበጣ መንጋ በፊት እነዚህ የኮሮና እጅ በማስታጠብ ምናም ምናም አብረን ሰርተናል። የሚያደጋ ሰዎች በሌሎች ደግሞ ይታወቃል። እንደዚህ ደም ለህዝባችን ደም በመስጠት እነዚህ አትክልቶችን በመትከልና የህብረተሰብ ዝሎችን በመስራት እንታወካልና ከዛ የቀጠለ ነው። ይህ ደግሞ በቀን አንበጣ በማባረርና የደረሱ ሰብሎች አጭዶ በመሰብሰብ በሌሊት ደግሞ አንበጣ ባረፈበት ቦታ ላይ የኬሚካል ርጭት እያካሄድን እንገኛለን ብሏል። ቀን ቀና ያው አንበጣ በማባረር ነው እንደዚህ ማሳ ዘር ውስጥ እንዳይገባ እያባረርን ነው በርጭት በሌሊት ድጋፍ ለሚያደርጉ ወጣቶች ከሚያስተባብሩ አንዱ ተክሊት ኃይሉ ላይ በበኩሉም የአንበጣ መንጋው ብዛት ያለው በመሆኑም በአካባቢው በማደር ከአርሶ አደሩ ጎን ሁነን ነው እያገዘን የምንገኘው በማለት ገልጿል። የህዝብ ትብብሩ በዛብን ካልሆነ አንስን ልን አንችልም። ኦልሞስት ከምንፈልገው በላይ እየመጣ ነው። ለዛም ትንሽ የኮኦርዲኔሽን ችግር ነበረን። ማስታወር ወዴት ቤት በኩል ወዴት መሄድ እንዳለበት አልተስተካከል ነበር። አሁን ግን ተስተካክለዋል። ከሁመራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው። ስለዚህ የወጣቶቻችን ጉልበት አሰባስበን የቀን ፕሮግራም ቀንን የሚያስተባብር ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ 50 ሜትሮ መርጨት የሚችሉ እየሰራ እያዘጋጀን ነው። እነዚህን ይዘን ሁለት ሰዓት ማታ ጀምረን እስከ ጠዋት ሁለት ሰዓት የመድኃኒት ርጭቱን ለማድረግ በራሳችን አቅም ማድረግ አለብን ብለን አዘገናል። ማንኛውም ነገር ከመጣ ደግሞ ያ ደስ ይለናል፣ ግን እሱን አስበን አንሰራም። ሀፍቶም ማሞ የተባለ ሌላ ወጣት በበኩሉም ከአራት ቀናት በፊት ነው ከሚኖርበት መቀለ ከተማ አንበጣ ወዳለበት የክልሉ ደቡባዊ ዞን የተጓዘው። አርሶ አደሩ እያገዝን ያለ ነው ለራሳችን ስንል ነው ብለዋል። አርሶ አደር ከተቸገረ የከተማው ነዋሪም ይቸጋራል ሲል ተናግሯል። ገበሬው እየተጠቃ እኛ ከተማ ቁጭ ካለ ትርጉም የለውም። አሁን አራተኛ ቀናት ትንሽም ትንሽ እንቆያለን ብለን ያስበናል። አንበጣ ውስጥ ከሚወጣ ቀናም ሌሊት ነው ሌሊት ስምንት ተኩል ተነሳል ርጭት እናካሄዳለን ከሁለት እኩል ምናምን አካባቢ፣ ከዛ ደግሞ ትንሽ አረት ወገለን አምስት ስብስታ ሲሆን አንበጣ ለማባረር ከማሳ ውስጥ የገባውን አንበጣ ለማባረር ገበሬው ጋር ለህዝብ በነጻ አገልግሎት መስጠት የህልና እረፍት ይሰጣል ያለው ሀፍቶም ብዙ ወጣቶች በዚህ ያንበጣ የመከላከል ስራ መሳተፍ ይፈልጋሉ። መንግስት ይሆን አቅም ያላቸው ተቋማት ቢተባበሩ መልካም ነው በማለት ገልጿል። አመቱን ያፈራውን ምርት ካላገኘ የከተማው ወጣቱን ትርጉም የለው ተመዛዛቢ እስከሆነ ድረስ የግድ በሚመች ሁኔታ ሁሉም ተረባርቦ ቢመጣ በአንዴ ብናወጣው በቀንዳሉ እንትን ይሆናል እና ወጣቱ እንዳለ፣ አንደኛ በጣም ማመት በምንፈልገው እንደዚህ ነገር ሬድ ነው። አብዛኛው ወጣት ስታየው በጣም ይብጁ ነው፣ በጣም ደስ ይለት ነው እየመጣ ያለው ከሀብታሞችና ትንሽ የመንግስት እርዳታ ቢጨመርበት I'm not going to ሀይማኖት እያሳዩ ነው እና በትግራይ ክልል የአንበጣ መንጋ በአራት ዞኖች የተዛመተ ሲሆን በዋናነት ግን በደቡባዊ ዞን በሚገኙ ወረዳዎች ነው ሰፊ ስፋት ያለው የክልሉ የግብርናና ገጠር ልማት ቢሮም አብዛኞቹ ወጣቶች ሆነው ከዘጠና ሺህ በላይ ሕዝብ የአንበጣ መንጋ ወደ ተከሰተባቸው አካባቢዎች ለመከላከል ዘምተዋል በማለት አስታውቋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም ጌታን ለዘገባው እናመሰግናለን። እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። አሁን ደግሞ ወደ ኦሮሚያ ክልል እናምራ። የአምቦ ወለጋና ደንቢዶሎ ዩኒቨርስቲዎች በ2013 የትምህርት ዘመን ተማሪዎችን ለማስተማር ዝግጅት አድርገናል እያሉ ነው የዩኒቨርስቲዎቹ ፕሬዝዳንቶች ዩኒቨርስቲዎቻቸው የኮቪድ-19 ወረርሽኝን አስቀድሞ እየተከላከሉና የተማሪዎችን ደህንነት እያስጠበቁ ትምህርት ለመስጠት የሚያስችል ሙሉ ዝግጅት ማድረጋቸውን አስታውቀዋል። ባለፈው ዓመት በኮቪድ-19 ምክንያት ትምህርታቸውን አጠናቅቀው ያልተመረቁ ተማሪዎችን ተቀብሎ አስተምሮ በሁለት ወራት ውስጥ ለማስመረቅም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየጠበቁ መሆናቸውን ገልጸዋል። ዘጋቢያችን ናኮር መልካ ተጨማሪ አለው። የአምቦ ወለጋና ደንቢዶሎ ዩኒቨርሲቲዎች በዚህ በ2013 የትምህርት ዘመን ባለፈው ዓመት በኮቪድ-19 ወረርሽኝ ምክንያት ትምህርታቸውን አቋርጠው ወደ ቤተሰቦቻቸው የተመለሱትንና አዳዲስ ተማሪዎችን ጭምር ተቀብለው ለማስተማር ዝግጅት አድርገናል ብለዋል የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና አራት ሺ አምስት መቶ ገደማ ተማሪዎች ባለፈው ዓመት መመረቅ እያለባቸው በወረርሽኙ ምክንያት ትምህርታቸውን ማቋረጣቸውን ጠቅሰው እነሱንና ሌሎች ተማሪዎችንም ጭምር ለመቀበል ስላደረጉት ዝግጅት እንዲህ አብራርተዋል። በዚህ ዓመት ተማሪዎቻችንን ተቀብለን ትምህርት ለማስጀመር እያሰብን ነው። መጀመሪያ ትምህርታቸውን የምናስጨርሳቸው ወደ አራት ሺ አምስት መቶ የሚሆኑ ተማሪዎችን በአጭር ጊዜ ውስጥ አስተምረን እናስመርቃለን። የሚማሩት ትምህርት ተዘጋጅቷል። ከዚህ ቀደም በድረገጽ በተደገፈ ሁኔታም ሲከታተሉ ነበር። በተወሰነ መልኩም አንብበዋል ብለን እናምናለን። ተማሪዎቹ ሲመጡ ደግሞ በአጭር ጊዜ ውስጥ ቅዳሜና እሑድ እንዲሁም ማታን ጨምሮ ተማሪዎቹ በመምህራን በድረገጽ እና ለተወሰነ ጊዜ ብቻ ደግሞ ገጽ ለገጽ እየተገናኙ ትምህርቱን ጨርሰው እንዲመረቁ እየተዘጋጀን ነው ብለዋል። የደንቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋይም ዩኒቨርሲቲው ስላደረገው ዝግጅት ሲያብራሩ እንዲህ ብለዋል። ቢያንስ ስምንት መቶ አስራ አንድ ተማሪዎችን በመጀመሪያው ምዕራፍ ለመጥራት እየተዘጋጀን ነው። ለሁለት ወራት ብቻ ተምረው የሚመረቁ ይሆናል። ከመደበኛ የትምህርት ክፍለ ጊዜ ውጪ ቅዳሜና እሁድን ጨምሮ የተዘጋጀውን የትምህርት መርሃ ግብር ጨርሰው እንዲመረቁ የመምህራን የትምህርት መርሃ ግብርን ማሻሻል እና የትምህርት ሰሌዳንም እንዲሁ አዘጋጅተናል። ተማሪዎቹ እንዳጠናቀቁም በሁለተኛና ሶስተኛ ምዕራፍ የሁለተኛ እና አንደኛ ዓመት እንዲሁም አዳዲስ ተማሪዎችን የምንቀበል ይሆናል ማለት ነው ብለዋል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ በዚህ ዓመት በተለያዩ መርሃ ግብሮች ከሰላሳ አንድ ሺህ በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸው ከእነዚያ መካከል ግን ሦስት ሺህ አምስት መቶ የሚሆኑ የመጀመሪያ ዲግሪ ተመራቂዎች ቅድሚያ ያገኛሉ ብለዋል። በሁለት ወር ውስጥ አስተምረን ለማስመረቅ ዝግጅት ስናደርግ ግን የትምህርት ጥራት ጥያቄ ውስጥ አይገባም ሲሉ ገልጸዋል። ባለፈው ዓመት የቀረውን የሁለተኛ መንፈቅ አመት ትምህርት ከዚህ ቀደም እንደተለመደው በአራት ወራት ሳይሆን በሁለት ወራት ውስጥ ነው የምናስተምራቸው። አስፈላጊ የሆኑ የትምህርት አይነቶችን የትምህርት ጥራትን ጥያቄ ውስጥ በማያስገባ መልኩ እንዲማሩ ነው የሚጠበቀው። በድረገጽም እንዲሁ እውቀትን የሚያገኙበት ሁኔታ ይመቻቻል። በትምህርት በቤተ ሙከራ በሚያስፈልገው ሁሉ ተዘጋጅተናል ብለዋል። የወለጋ ደምቢዶሎ፣ እና አምቦ ዩኒቨርሲቲ ፕሬዝዳንቶች የኮቪድ-19 ወረርሽንም አስቀድሞ ለመከላከል ተዘጋጅተናል ሲሉ ገልጸዋል። ከኮቪድ-19 ጋር ተያይዞ ወደ እኛ የሚመጡ ተማሪዎች ከበሽታው ነፃ መሆናቸውን የሚያረጋግጥ የምስክር ወረቀት ማቅረብ አለባቸው። እዚህ ከደረሱ በኋላም ለተማሪዎች የአፍና አፍንጫ መሸፈኛ ጭንብል እናቀርብላቸዋለን። መምህራን ደግሞ በተመጣጣኝ ዋጋ የሚያገኙበትን ሁኔታ እናመቻቻለን። የዓለም ጤና ድርጅት ያወጣውን ፕሮቶኮል ተግባራዊ ባደረገ መልኩ ተማሪዎቻችንን የምንቀበለው። ተማሪዎቻችን ርቀታቸውን እንዲጠብቁ ይደረጋል። ተማሪዎች ይበዛሉ ተብሎ በሚታሰብባቸው ቦታዎች ሁሉ ላይ ጥንቃቄ እንዲደረግ ሰፊ ስራ ሰርተናል። ተማሪዎች የተለያዩ አገልግሎቶችን ለማግኘት በሚሄዱበት ቦታ ሁሉ የእጅ ንጽህናቸውን እንዲጠብቁና መታጠብ እንዲችሉ ከእጅ ንክኪ ነፃ የሆኑ ማስታጠቢያዎችን እያዘጋጀን ነው። በሚኖሩበት ክፍልም ከሁለት እስከ ሶስት እንዲሆኑ እያዘጋጀን ነው። በሚማሩበት ክፍልም ከሰላሳ በላይ ተማሪዎች እንዳይሆኑ የማስተማሪያ ክፍሎች እየተዘጋጁ ነው ብለዋል። ፕሬዚዳንቶቹ ባለፈው ዓመት በዩኒቨርሲቲዎች ውስጥ አልፎ አልፎ ሲከሰቱ የነበሩ ያሏቸውን ያለመረጋጋት ችግሮች በዚህ ዓመትም እንቅፋት እንዳይሆኑ ቀድሞ ለመቅረፍ ከሃይማኖት አባቶችና፣ አገር ሽማግሌዎች፣ አባገዳዎችና ከማህበረሰቡ ተወካዮች እንዲሁም ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር መወያየታቸውን ገልጸዋል። የዘንድሮውን የመማር ማስተማሩን ተግባር በሰላማዊ መንገድ በማካሄድ የተማሪዎችን ደህንነት ለማስጠበቅና የኮቪድ-19ን በተከላከለ መልኩ እንዲተገበር ተማሪዎቹ ወደ ግቢ ሲመለሱም ከእነርሱም ጋር ውይይት እንደሚካሄድ ዩኒቨርስቲዎቹ ገልጸዋል። ተማሪዎቹን ተቀብሎ ለማስተማርም የሳይንስ እና ከፍተኛ ትምህርት ሚኒስቴር ውሳኔ እየተጠበቀ መሆኑን የዩኒቨርሲቲዎቹ ፕሬዝዳንቶች አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። አድማጮች በኮሮና ወረርሽን ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የእለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀደም ሲል ለቀረበው ዘገባ እናኮርን እናመሰግናለን። ዝግጅታችን ይቀጥላል። በኢትዮጵያ የኢኮኖሚ ልማትን ለማፋጠን ኑሮውን ለማቅለል እና የስራ ዕድሎችን ለመፍጠር ልዩ ልዩ የቴክኖሎጂ ችሎታቸውን ተጠቅመው የተለያዩ የፈጠራ ስራዎችን ለህዝብ ያደረሱ ወጣቶችን በተለያየ ጊዜ እንግዳ እያደረግን በመጋበዝ የፈጠራ ስራቸውን እናስተዋውቃለን። የኢንፎርሜሽን ቴክኖሎጂ ያለውን ጠቀሜታ ወጣቶች እንዲረዱ የሙያ ተሞክራቸውንና ልምዳቸውን እናካፍላለን። ለዛሬም ኢትዮጵያ ውስጥ አገልግሎት ሰጪዎችንና ተጠቃሚዎችን በቀላሉ ለማገናኘት የሚረዳ የሞባይል መተግበሪያ የፈጠረ ወጣት እንግዳ አርገን ጋብዘናል። እንግዳው ዓለም አብርሃ ይባላል። የቴክኖሎጂ ባለሙያ ሲሆን ለአስራ አምስት ዓመታት ያክል አሜሪካ ውስጥ በተለያዩ የቴክኖሎጂ ካምፓኒዎች ውስጥ ሲሰራ ቆይቷል። ላለፈው አንድ አመት ከስድስት ወር ገደማ ደግሞ ጉዳይ ኦንላይን የተሰኘ ድርጅት ከፍቶ የራሱን የፈጠራ ስራዎች እየሰራ ይገኛል። አለም በኢትዮጵያ አዲስ አመት ለህዝብ ያደረሰው ጉዳይ ኦን የተሰኘ የሞባይል መተግበሪያው ዙሪያ ቆይታ አድርገናል። ቀጥሎ ይቀርባል። አለም፣ እንግዲህ መጀመሪያ እስኪ ዲጂታል ማርኬቲንግ ምን ማለት ነው? ማርኬቲንግ በራሱ ያው ግብይትን ማቀላጠፍ ማሳለጥ መቻል ነው፣ እና ዲጂታል ሲሆን ደግሞ ከተለመደው ትራዲሽናል ከሆነው ነገር ወጣ ብለን ዲጂታል በሆነ መልኩ ማቀላጠፍ መቻል ነው። ለምሳሌ ዲጂታል ማርኬቲንግ ውስጥ ያሉ እንደ ዲጂታል አድቨርታይዝመንት አለ ፖቴንሻሊ ሊገዛሽ የሚችለውን ከስተመር የማግኘት ፕሮዳክት የሚጠቀምን ሰው እንዴት አድርገች ነው ደንበኛሽ የምታደረግ የምትኖው ራሱን የቻለ ፊልድ ነው፣ ዲጂታል ማርኬቲንግ ማለት ነው። በዛውም አያይዘ ጉዳይ ኦን ምን አይነት ቴክኖሎጂ ነው፣ ምን አይነት አገልግሎት ይሰጣል የሚለውን ነገረን። ሁሉ የካምፓኒያችን ዋና ሚሽን የሆነው ኢትዮጵያ ውስጥ ያለውን የዲጂታል ማርኬቲንግ የሚያስፋፋ ፕላትፎርም መፍጠር ነው። ለዛም አሁን በጉዳይ ኦን በሚለው የመጀመሪያው የሆነው የሞባይል አፕ ሰርቪሳችን ከዝቅተኛው የስራ ደረጃ ጀምሮ አሁን የጉልበት ሰራተኞች፣ የቤት ሰራተኞች፣ ለልጆች አስጠኚ፣ መካኒክ፣ የቧንቧ ሰራተኛ የመሳሰሉትን አሁን የተለመደው ኢትዮጵያ ውስጥ ወይ መብራት እንጨት ላይ ግድግዳ ላይ ወረቀታቸውን እየለጠፉ አሁን ዲሽ ጥገና የሚሰሩ ልጆች በየኮንዶሚኒየሙ እየለጠፉ ነው የሚሰራው። ስልክ ቁጥራቸውን ትተው በዛ እየተደወለ ነው። አሁን ይህንን ዲጂታይዝ ማድረግ ነው የመጀመሪያው ሚሽናችን የሆነው እንደዚህ አይነት ስራ የሚሰሩትን ሰዎች እንደ ሰርቪስ ፕሮቫይደር አድርገን አፕሊኬሽኑ ላይ እናስገባና ተጠቃሚዎች በቀላሉ በአቅራቢያቸው ያሉ የሚፈልጉትን አገልግሎት ሰጪ ማግኘት እንዲችሉ የሚያስችል የሞባይል መተግበሪያ ነው። በተለያዩ በደላላም ወይም በሰው በሰው በመተዋወቅ አማካኝነት የሚገኝ የነበረውን የስራ አገልግሎት በቴክኖሎጂ እንዲታገዝ አድርገነዋል እያልከኝ ነው? አዎ ትክክል። ፎከሳችን በዚህ የኢትዮጵያ ካላንደር አዲስ አበባ ነው የሚሆነው። ፎከሳችን የተለያየ ቦታ ሰዎች አፕሊኬሽኑን እየጫኑ ለመጠቀም እየሞከሩ ነው ያሉት እና ከዛ ግን በሶስት አመት ውስጥ አስራ ሁለት ከተሞች መርጠናል ብዙ ፖፕሌሽን ያላቸውን ኢትዮጵያ ውስጥ ወደዛ አገልግሎቱን እናስፋፋዋለን። በምን መልኩ ነው አገልግሎት የሚሰጡ ሰዎችን የምታገኙት እና እንዲመዘገቡ በመተግበሪያው ላይ የምታደርጉት? አሁን ሁለት ፉልታይም ሌላ ሁለት ደግሞ እንደ ፓርትታይም የሚሰሩ ማርኬቲንግ ኤጀንቶች አሉን አዲስ አበባ ውስጥ አሁን በፌስቡክ ማስታወቂያዎች፣ በዩቱብ ማስታወቂያዎች አይተው ራሳቸው ጭነው የሚጠቀሙ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ያለው የቴክኖሎጂ ሊትረሲው በጣም ዝቅተኛ ስለሆነ አሁን እኛም ተደራሽ የምናደርጋቸው የህብረተሰብ ክፍሎች ዝቅተኛ ኢኮኖሚ ደረጃ ላይ ስላሉ እንደውም አብዛኛው ስማርትፎን ራሱ የላቸውም። ስለዚህ የራሳቸው ኦንቦርድ ማድረጊያ አፕሊኬሽን አላቸው ከዚህ ከሞባይል አፖ የተለየ እነሱን ስለ አፕሊኬሽኑ መግለጫ ኦንቦርድ የሚያደርጉበት አሰራር አለን። ሰው ስማርትፎን ኖረውም አልኖረውም ኦንቦርድ የምናደርግበት ሲስተም አለን አፕሊኬሽናችን ዋና ጥሩ ጥቅም አለው የምንለው የሚሰራው ነገር ምንድን ነው የደንበኛ ጥቆማ ይሰጣል ለሰርቪስ ለአገልግሎት ሰጪዎቹ ስለዚህ ተደውሎላቸው ብቻ ሳይሆን አገልግሎታቸውን ሊፈልግ የሚችልን ሰው ጥቆማ ይሰጣቸዋል። ስለዚህ እነሱም ደውለው መጠየቅ ይህን አገልግሎት ይፈልጋላቸው የሚሉበት የገበያ እድላቸውን የሚያሰፉበት መንገድ አለው። በዚህ አይነት እስካሁን ምን ያክል አገልግሎት ሰጪዎች በእናንተ መተግበሪያ ውስጥ ተካተዋል? እስካሁን ያለው ምላሽ ውስጥ ምን ይመስላል? እስካሁን ያለው ምላሽ እንደውም ከጠበቅነው በላይ ነው። የመስከረም ጎላችን የነበረው አዲስ አበባ ውስጥ ቢያንስ አንድ ሺህ አገልግሎት ሰጪዎችን ኦንቦርድ አድርገን የተወሰነ ሌቭል ኦፍ ኳሊቲ ስራ ሰርተን ወሩን ብንጨርስ የሚል እቅድ ነበር የነበረን። ግን ሶስት ሳምንት ሳይሞላ ነው አንድ ሺህ የሚለውን ማርከር ያለፍነው። ተጠቃሚ ዙሪያ በጣም ከፍተኛ ዲማንድ አለ። አሁን ኢንጌጅመንቱን በደንብ ለማጠናከር ኳሊቲውንም የተወሰነ ደረጃ ሜንቴን ለማድረግ እየሰራን ያለነው ኦን ይህ መተግበሪያ ለመስራት ብሎ የተቋቋመ ድርጅት ነው ወይስ ከዚህ መተግበሪያ በፊትም ሌላም ፕሮጀክቶች አሉት፣ ከዚህ አፕሊኬሽን በላይ ነው የጉዳይ ኦንላይን። የካምፓኒው አላማ ዋና ዋና ታርጌት ፎከሶቹ የካምፓኒዎቹ ምንድን ናቸው? አንደኛ ቋሚ ያልሆኑ ግን ድግግሞሽ ያላቸውን ስራ በመስራት ሰስቴነብል የሆነ ኑሮን ሊደጉም የሚችል ገቢ ማግኘት የሚያስችል በቴክኖሎጂ የታገዘ የስራ ቋሚ ያልሆነ ስራ ማግኘትን ነው የሚገልጸው እና የኢትዮጵያን ህይወት በሚመጥን መልኩ አድርገን ማቅረብ እዛ ላይ ማገዝ ነው። ሁለተኛ አሁን ከተሞች ኢትዮጵያ ውስጥ ሄደች ብታይ ወይ ማንኛውም አፍሪካ ሀገር ውስጥ ይሄ የቢልቦርድ ማስታወቂያ መኪናው ማስታወቂያ ነው፣ ሁሉ ነገር ማስታወቂያ ነው። በጣም ኖይዝ አለ። ያ የሚያሳየው ትራዲሽናል ማርኬቲንግ በጣም ስታግኔት እንዳደረገና ይሄንን ኖይዝ ሊያስወግድ የሚችል የዲጂታል ማርኬቲንግ አውቶሜሽን ፕላትፎርም ክሬት ማድረግ ነው። ሌሎች በተግበሪያዎች አሉ። ለምሳሌ እንደ አዲስ መርካቶ ምናምን የመሳሰሉ የሽያጭና ግብይት የሚካሄድባቸው መተግበሪያዎች ኦረዲቅ አገር ውስጥ ተጀምረዋል፣ እና ያንተ መተግበሪያ ከሌሎቹ እስካሁን ካሉት መተግበሪያዎች በምንድን ነው የሚለየው? የተለያዩ አፕሊኬሽኖች አሉ፣ አንቺ እንደጠቀስሻቸው። እኛ ምናልባት ለየት ሊያደረገን ከቻለ ና በትልቅ ነገር ይዘ ነው እየሰራ ነው ያለ ነው። ምንድን ነው ቴክኖሎጂን በማስፋፋት እንትን ላይ እኛ አድሬስ ማድረግ ትልቁ ዋና ቤዛችን ታርጌት አድርገን የምንነሳው በጣም ዝቅተኛ ኢኮኖሚ ደረጃ ላይ እና ኑሮ ደረጃ ላይ ያሉ ሰዎችን ነው። ምክንያቱም ብዙ ሰርቪሶች ላውንች ሲደረጉ በብዛት አድሬስ የሚያደርጉት ከሆነ ኑሮ ደረጃ በላይ ያለ ወይ የተሟላ ስማርትፎን ያለው ኢንተርኔት ኮኔክሽን ያለውን ሰው ጀምሮ ነው እና መድረስ የምንፈልገው ከዝቅተኛ ደረጃ ጀምሮ ያሉ ነው። ኮንስትራክሽን ሰራተኞች ኢትዮጵያ እንዴት ስራ እንደሚያገኙ ብታይ የሚገርም ነው። ከተማ ጥግ ጥግ ላይ ነው የሚኖሩት። ፀሐይ ይሁን ብርድ ይሁን ወጥተው ቆመው ጠብቀው ነው የሆነ መኪና መጥቶ ስራ ከተገኘ ነው ስራ የሚያገኙት። ስራቸው በጣም አድካሚ ነው። ተስፋ የምናደርገው ምንድን ነው፣ በእንደዚህ አይነት አፕሊኬሽን እነዚህ ሰዎች ምናልባት ሳይንገላቱ ሳይሰቃዩ በስልካቸው ተደውሎ ለስራ እንዲጠሩ ማድረግ ማስቻል ነው። ከተጠቃሚዎቹስ አንፃር እነዚህን አገልግሎት ፈላጊዎች ያለው ጥቅም ምንድን ነው? ለተጠቃሚው እንግዲህ ስልካቸው ላይ አውጥተው አሁን ለምሳሌ ዛሬ ጠዋት ዲሲሽን እንዲጠግንልሽ የምትፈልጊ ሰው ከሆነ የምትፈልጊው በአቅራቢ ያሻለ ደክሎዘስ ያለውን ሰው መርጠሽ እናና ስራልኝ፣ ቀጥታ ነው የምታገኙ፣ ቀጥታ ከሰውየው ጋ ነው የምትገናኙ እና ጊዜም ገንዘብም ነው ሴቭ የሚያደርገው ለተጠቃሚ። ይህንን አፕ ለመጠቀም ሰዎች በምን መልኩ ነው የሚያገኙት? ለአገልግሎት ውስጥ የሚከፍሉት ክፍያ አለ። አሁን ባለንበት ደረጃ ላይ አገልግሎት ተጠቃሚውም አገልግሎት ሰጪውም ምንም አይነት ክፍያ የሚከፍሉን የለም። እኛ ምንም የምንወስደው ነገር የለም። ነገር ግን ፕላትፎርማችን ላይ ስራቸውን፣ ሙያቸውን ማስተዋወቅ ሲፈልጉ በጣም ርካሽ በሆነ ሪዘናብል በሆነ ሰብስክሪፕሽን አይነት ክፍያ ነው የሚቀጥለው ከ ይህን ፍሪሚየም የሚለውን ፔሪድ ስንጨርስ ማለት ነው እንግዲህ አፕሊኬሽኑን ከአፕል አፕ ስቶር ወይም ከጉግል ፕሌይ ስቶር ጉዳይ ኦን ብለው ቢፈልጉ ያገኙታል። ዓለም እንግዲህ በጣም ነው የምናመሰግነው። አዲሱን ጉዴይ ኦን የተባለውን መተግበሪያ ስላስተዋውክልን በአድማጮቹ ስም በጣም አመሰግናለሁ። እኔም በጉዳይ ኦንላይን ስም በጣም አመሰግናለውኝ። እግዜር ይስጥልን። You're the most shy She's telling- የተከበራችሁ አድማጮች ለምሽቱ ያሰናደናችሁ ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አምሽት ስመኝሽ የቆየነን በፌስቡክ ገጻችን፣ አት ቪኦኤ አማሐሪክ በትዊተር ሀሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁ ላኩልን። يا نجا سايبلان I'm a car, i